የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ህዳር 19 2016 ዓ ም ስርጭታችን ጀመረ።

የኢትዮጵያ መንግስትና የፋኖ ታጣቂ ቡድን ለድርድር እንዲቀመጡ አብን ጥረት እያደረግኩ ነው አለ በመንግስት በኩል ያለውም ኃይል የህግ ማስከበር ስራ ነው እየሰራህ ነው ብሎ በሚሄድበት ጊዜ የተከሰቱ ያሉ የሚከሰቱ በርካታ ጥፋቶችና ችግሮች አሉ በታጣቂው ሀይል በኩል ደግሞ ለነፃነት የሚደረግ ትግል ነው ይባል እንጂ በጣም በርካታ ችግሮች ታስተውላለ በወሳይድ ማለት ነው በሁለቱም በኩል ስለዚህ እነዚህ ችግሮች የገፉ በሄዱ ቁጥር በርካታ ውድመት እያደረሱ ነው የሚሄዱ።

የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ ጣሂር መሐመድ ነው። ቀደም ብለን የሰማናቸው ሙሉ ዘገባ በምሽቱ ተካተዋል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም በዛሬው ምሽት ስርጭታችን ይዳሰሳሉ። እያስተናገድኳችሁ ማመሻው ሀብታሙ ሰይም ነኝ። በቅንብሩ አብሮን የሚቆየው ደግሞ ኤልያስ አስማረ ነው። የዝግጅቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችሁ። ደረጀ ደስታ ይጠብቃችኋል።

በድጋሚ እንደምናመሻችሁ አድማጭ ተመልካቾቻችን፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የእስራኤልና ሐማስ የተኩስ አቁም ስድስተኛ ቀን ማስቆጠሩን፣ ዩክሬን ምዕራባውያን የጦር መሳሪያ ምርቶቻቸውን እንዲያሳድጉ መጠየቋን፣ ዱባይ ለተባበሩት መንግስታት ድርጅት የአየር ንብረት ጉባኤ መዘጋጀቷን የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን።

የእስራኤልና ሐማስ መካከል የተኩስ አቁም ፋታ ዛሬ ረቡዕ ስድስተኛ ቀኑን አስቆጥሯል። ሁለቱም ወገኖች ተጨማሪ ታጋቾችና እስረኞችን እንደሚፈቱ ሲጠበቅ፣ ተደራዳሪዎችም ተኩስ አቁሙ እንዲራዘም ግፊት ማድረጋቸው ተነግረዋል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዛሬ ረቡ ንግግራቸው የተኩስ አቁሙ ፋታ እንዲራዘም እንፈልጋለን። ከሁሉም በፊትና ከሁሉም በላይ ታጋቾቹ እንዲለቀቁ ወደ ቤታቸው ተመልሰው ከቤተሰቦቻቸው ጋር እንደገና እንዲቀላቀሉ ለማድረግ አስችሎናል ብለዋል።

ብሊንከን አያይዘውም እንዲሁም ለጋዛ ሕዝብ የምንሰጠውን እጅግ በጣም የሚያስፈልገውን የሰብአዊ እርዳታ እንድንጨምር አስችሎናል በማለት ተናግረዋል። የውጭ ጉዳይ ሚኒስትሩ ብሊንከን ከእስራኤልና ከፍልስጤን ባለስልጣናት ጋር ተገናኝተው ስለ እስራኤል ወታደራዊ ዘመቻ በጋዛ የዜጎችን ሕይወት ስለመጠበቅና የሰብአዊ እርዳታ አቅርቦትን ስለማፋጠን ጉዳይ ለመነጋገር ወደ ክልሉ እንደሚጓዙ ተነግሯል።

የእስራኤል የጦር ኃይል እንዳስታወቀው ጋዛ ውስጥ የነበሩ አስር እስራኤላውያንና ሁለት የውጭ አገር ተወላጆች ትናንት ማክሰኞ አመሻሽ ወደ እስራኤል ተወስደዋል። በአጸፋው እስራኤል 30 ፍልስጤማውያን እስረኞችን ለቃለች። የተለቀቁት በዌስት ባንክና በኢየሩሳሌም እስር ቤቶች የነበሩ 15 ሴቶችና 15 ወጣት ወንዶች መሆናቸውን የፍልስጤማውያን እስረኞች ክበብ የተባለ ቡድን አስታውቀዋል።

በደቡብ አፍሪካ ሰሜናዊ ሩስተንበርግ ከተማ በሚገኘው የማዕድን ማውጫ ትናንት ማክሰኞ በደረሰ አደጋ 11 ሰዎች ሲሞቱ 75 ሰዎች መቁሰላቸው ተገለጸ። አደጋው የደረሰው በፕላቲነም ማዕድን ማውጫ ውስጥ 200 ሜትሮች ወይም 656 ጫማ ከፍታ ላይ የነበረ አንድ የሰዎች ማመላለሻ ወይም አሳንሰር ሰራተኞቹን ይዞ በድንገት በመውደቁ እንደሆነ ተነግሯል።

በአደጋው ከቆሰሉት መካከል ከባድ ጉዳት የደረሰባቸው 14 ሰዎች ሆስፒታል ገብተው እየታከሙ መሆኑን የማዕድን ማውጫውን ስራ አስፈጻሚ ኒክ ሙለርን ጠቅሶ አሶሲየትድ ፕሬስ ዘግቧል። አሳንሰሩ የወደቀው በምን ምክንያት እንደሆነ ምርመራ መጀመሩንም ዘገባው አመልክቷል። በትል በዓለም

ትልቋ የፕላቲንም አምራች የሆነችው ደቡብ አፍሪካ ስትሆን ማዕድን ማውጫዎች ውስጥ የሚሞቱ ሰዎች ቁጥር ባለፉት 20 ዓመታት ውስጥ እየቀነሰ መምጣቱን ዘገባው ጠቅሷል። እንደ ኤሮፓ አቆጣጠር ባለፈው 2022 ዓ ም ደቡብ አፍሪካ ውስጥ በደረሱ በማዕድን ማውጫ አደጋዎች 49 ሰዎች የሞቱ ሲሆን ቁጥሩ ከቀደመው ዓመት በ74 ከመቶ መቀነሱ ተነግረዋል።

ቡርኪና ፋሶ ሰሜናዊ ግዛት የምትገኘውን ከተማ ለመቆጣጠር ከአልቃይዳ ጋር ግንኙነት ያላቸው አማጽያን ባለፈው ሳምንት መገባድጃ ባደረሱት ጥቃት በትንሹ አርባ ሰዎች መገደላቸውን ተነገረ።

ጥቃቱ የጦር ወንጀል ነው ሲል የተባበሩት መንግስታት ድርጅት የመብቶች ቢሮ አስታውቋል። ከዋና ከተማዋ ዋጋዱጉ በ210 ኪሎ ሜትር ርቀት ላይ የምትገኘው ድጅቦ ከአንድ ዓመት በላይ በአማጽያን በመታገቷ ለብዙ ጊዜ መሰረታዊ አገልግሎቶችን ለማግኘት ስትታገል ቆይታለች። የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት ቃል አቀባይ ሴፍ ማጋኖን

ትናንት ማክሰኞ በሰጡት መግለጫ ባለፈው እሁድ በተደረገ ጥቃት ታጣቂዎች 42 ሰዎችን ማቁሰላቸውና የተፈናቀሉ ዜጎች የተጠለሉበት ሶስት መጠለያ ካምፖችን ማቃጠላቸውን ተናግረዋል።

ግማሽ ያህሉ የቡርኪና ፋሶ ግዛት ከመንግስት ቁጥጥር ውጭ መሆኑ የተዘገበ ሲሆን የባህር በር የሌላት ሀገር በጂሃዲስቶች ጥቃትና ስጋት ስር መውደቋን የአሶሴትድ ፕሬስ ዘገባ አመልክተዋል። ታጣቂዎች በሺዎች የሚቆጠሩ ሰዎችን ሲገድሉ ከሁለት ሚሊየን በላይ ዜጎች መፈናቀላቸው በዘገባው ተጠቅሷዋል። ይህን ተከትሎ ቡርኪና ፋሶ ባለፈው ዓመት ሁለት መፈንቅለ መንግስቶች የተካሄዱባት ስትሆን አገሪቱ ለበለጠ አደጋ መጋለጧ ተመልክተዋል።

አድማጭ ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኔቶ ጉባኤ መዝጊያ ስብሰባ ላይ ለመታደም ቤልጅየም ገብተዋል። የውጭ ጉዳይ ሚኒስትር ብሊንከን ትናንት ማክሰኞ ከኔቶ ዋና ጸሐፊ የንስ ስቶልተንበርግ ጋር ተወያይተዋል። ስቶልተንበርግ ምንም እንኳ ለዩክሬን በሚሰጠው ተጨማሪ ድጋፍ ዙሪያ በአሜሪካ የምክር ቤት አባላት መካከል ክፍፍል ቢኖርም ዩናይትድ ስቴትስ ለዩክሬን ድጋፉን መስጠት እንደምትቀጥል እንደሚተማመኑ ገልጸዋል። በአሜሪካ ድምጽ ዘጋቢ

ማይክ ብራውን የተጠናቀረውን ዘገባ አስማማ አየነ ያቀርበዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በብራስልስ ባደረጉት ንግግራቸው ዩክሬናውያን የሩሲያን ወረራ ለመመከት እያደረጉት ላለው ውጊያ ሕብረቱ ያለውን ድጋፍ ጎላ አድርገው አሰምተዋል። የሩሲያ ወረራ ለቀጠለባት ለዩክሬን ድጋፋችንን እንደምንቀጥል አጠንክረን እናረጋግጣለን።

በሚቀጥለው ዓመት በዋሽንግተን በሚካሄደው የመሪዎች ጉባኤ የኔቶን 75ኛ ዓመት ምስረታ በዓል አብረን ለማክበር በጉጉት እንጠብቃለን። በዓሉን ማክበር ብቻ ሳይሆን በጋራ ለመከላከል ቁርጠኝነታችንንና ህብረታችንን ወደፊት የምናስቀጥልበትም ጭምር ነው። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይህን የተናገሩት የባይደን አስተዳደር ለዩክሬን ወታደራዊ ድጋፍ የሚውል የ60 ቢሊዮን ዶላር ድጋፍ ያዘጋጀው ዕቅድ

በአንዳንድ ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት ህግ አውጪዎች በገጠመው ተቃውሞ እጣፈንተው ገና ባለየበት በዚህ ወቅት ነው። የአስተዳደሩ ኃላፊዎች ግን አሁንም በርካታ ዲሞክራቶችና ሪፐብሊካኖች ለዩክሬን የሚደረገውን እርዳታ እንደሚደግፉ በመግለጽ እቅዱ በምክር ቤቱ እንደሚያልፍ እንደሚተማመኑ ይናገራሉ። የውጭ ጉዳይ ሚኒስትር ብሊንከን ትላንት ከቤልጅየም ወደ ሰሜን መቄዶንያም ተጉዘዋል። በዚያም ከአውሮፓ ውስጥ ካለው የደህንነትና የትብብር ድርጅት ኃላፊዎች ጋር በመገናኘት የህብረቱ 57 አባል ሀገራት መካከል ደህንነትና መረጋጋት እንዲረጋገጥ አሜሪካ ያላት

ምክንያትን ቁርጠኝነት ያረጋግጣሉ። ከሰሜን መቄዶኒያ ጉብኝታቸው አስከትሎም ወደ እስራኤል በመጓዝ ሀገሪቱ ራሷን መከላከል መብቷ ስለመሆኑ፣ የእስራኤልና የሐማስ ጦርነት እንዳይስፋፋ ማድረግ አስፈላጊ መሆኑን በሚመለከት ይነጋገራሉ። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ የዩክሬን ጦር የሩሲያን ወረራ ለመዋጋት የሚያስፈልገውን የጦር መሳሪያ እንዲያገኝ ምዕራባውያን አጋሮች የመከላከያ ምርታቸውን እንዲያሳድጉ ጠየቁ።

ኩሌባ በብራስልስ ከኔቶ የውጭ ጉዳይ ሚኒስትሮች ጋር ከመገናኘታቸው በፊት የማምረት አቅምን ለማስፋት ምዕራቡ ዓለም የፖለቲካ ፍላጎት ይጎድለዋል ብሎ ለማመን ምንም ምክንያት የለም ብለዋል። ይሁን እንጂ ግን ያንን ግብ ለማሟላት ብዙ የቴክኒክ ስራዎች አሉ ሲሉም ሚኒስትሩ አክለዋል።

በጦርነቱ አደጋ ላይ ያለው የዩክሬን ደህንነት ብቻ ሳይሆን መላው የአውሮፓ አትላንቲክ አካባቢ ጸጥታና ደህንነት ጭምር ነው ያሉት ኩሌባ፣ ዩክሬን የግዛት አንድነቷን የማረጋገጥ ግብ ላይ አተኩራ ትቆያለች፣ ለዚህ ደግሞ ምንም የሚያግደን የለም ብለዋል። የውጭ ጉዳይ ሚኒስትሩ አያይዘውም በዚሁ መቀጠል አለብን፣ ትግላችንን መቀጠል ይኖርብናል፣ ዩክሬን ወደ ኋላ አትመለስም ሲሉ ተናግረዋል። የኔቶ ዋና ጸሐፊ ጀንስ ስቶልተንበርግ ለጋዜጠኞች እንደተናገሩት ሩሲያ

በቻይና ላይ የበለጠ ጥገኛ እንድትሆን ኢኮኖሚያዊ ጫና እየገጠማት መሆኑን ጠቅሰው፣ ወታደራዊ ግፊቱም የሰሜን ኮሪያና የኢራን ጥይትና የጦር መሳሪያ ድጋፍ ጥገኛ እንድትሆን አድርጓታል ማለት ነው ብለዋል።

ዩክሬናውያን በጦርነቱ ቀደም ብሎ በሩሲያ ተይዞ ከነበረው 50 በመቶውን ግዛት መልሶ መያዛቸውን የጠቀሱት የኔቶ ኃላፊ በሩሲያ ጦር ላይ የመሳሪያና የሰው ኃይል ኪሳራ መድረሱን ተናግረዋል። ይሁን እንጂ ግን ፕሬዚደንት ቭላዲሚር ፑቲን በጦርነቱ ቁርጠኛ ሆነው በመቆየታቸው ሩሲያን አሳንሶ ማየት እንደማይገባ ኃላፊው አስጠንቅቀዋል።

በመጨረሻም በመካከለኛው ምስራቅ ሁለተኛውን የተባበሩት መንግስታት የአየር ንብረት ጉባኤ ካፕ 28 ለማስተናገድ ዝግጅት እየተደረገ ነው። ለቀጣዮቹ ሁለት ሳምንታት የሚዘልቀው ጉባኤ የፊታችን ማክሰኞ ዱባይ ላይ ይከፈታል። ጉባኤው የሚደረገው በእስራኤል እና ሐማስ ግጭት የተነሳ በቀጠናው ውጥረት ባየለበት በዚህ ወቅት ሲሆን በጉባኤው ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ ሌሎች ቁልፍ ያለ መሪዎች እንደማይገኙ ፍንጭ ሰጥተዋል

ተናግሯል። ሐማስ ጥቅምት ሰባት በእስራኤል ላይ ያደረሰውን ጥቃት ተከትሎ እስራኤል በጋዛ ሰርጥ ላይ ያደረሰችው የቦምብ ድብደባ ና የምድር ጥቃት በ በተለይ የአረብ አገራትን እጅግ ያስቆጣ መሆኑ ሲታወቅ፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጉባኤው ላይ ይገኙ እንደሆነ ግልጽ አይደለም። ከጉባኤው ትኩረቶች ውስጥ በነዳጅ ተጠቃሚዎች በሚመራው አለም የሚታየው ሙቀት መጨመር ዋነኛው መሆኑ ተነግሯል።

አንዳንድ ባለሙያዎች እንደሚናገሩት የዘንድሮው የአውሮፓውያኑ የ2023 ዓመት እስካሁን ከተመዘገበው በጣም ሞቃታማው ዓመት ነው። እንደ ኤሮፓ አቆጣጠር በ2015 የተካሄደው የፓሪስ የአየር ንብረት ስምምነት የአየር ሙቀት መጠንን በ1.5 ዲግሪስ ሴልሺየስ ለመወሰን ውሳኔ አሳልፎ እንደነበር ተጠቅሷል። የተባበሩት አረብ ኤሚሬቶች በሺዎች የሚቆጠሩ የጉባኤውን ታዳሚዎች ለማስተናገድ በዝግጅት ላይ እንደምትገኝ ተገልጸዋል። ለምሽቱ የተመደበው

የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታ እንዳለም ዜናው። አመሰግናለሁ። በመከታተል ላይ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውኝ ያሉ፣ የዌብና ማህበራዊ ድረገጽ አቀናባሪያችን አበባዮ ገበያውናት፣ ዋና አዘጋጃችን ደግሞ ጽዮን ግርማ

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ እንዲሁ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመቶ የምትሹ ብትኖሩ 202 2059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አበይት ዘገባ እንሻገር።

የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተስፋፋው የጸጥታ ችግር መፍትሄው ሰላማዊ ድርድር ነው ሲል አስታውቋል። ፓርቲው ትናንት ሰኞ ባወጣው መግለጫው በግጭቱ የደረሰው ሰብአዊና ቁሳዊ ጉዳት እንደሚያሳስበው ገልጿል። የመንግስት የጸጥታ ኃይሎችና ታጣቂዎቹ ወደ ድርድር እንዲመጡ፣ ለጉዳቱም ተጠያቂነት እንዲኖር በአስቸኳይ ተኩስ እንዲቆምና የተዘጉ መንገዶች ተከፍተው ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲጀምሩም ጥሪ አቅርበዋል።

ለድርድሩ ፓርቲው የድርሻውን እየተወጣ እንደሆነ ከአሜሪካ ድምጽ ጋር ቆይታ ያደረጉት የህዝብ ግንኙነት ኃላፊው አቶ ጣሄር መሐመድ ተናግረዋል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል።

የአማራ ብሔራዊ ንቅናቄ አብን በወቅታዊ የአማራ ክልል የጸጥታ ሁኔታ ላይ ሰኞ ህዳር 17 ቀን 2016 ዓ ም ባወጣው መግለጫ በአማራ ክልል ውጊያ ላይ የሚገኙት የኢትዮጵያ መንግስትና የፋኖ ታጣቂ ኃይሎች ከትጥቅ ትግል ወደ ድርድር እንዲመጡ ጥሪ አቅርቧል። የፓርቲው የህዝብ ግንኙነት ኃላፊ ጣሂር መሐመድ ፓርቲው እንዲህ አይነት ውሳኔ ላይ የደረሰው በውጊያው እየተጎዳ ያለውን ህዝብ በማሰብ መሆኑን ለአሜሪካ ድምፅ በሰጡት አስተያየት ተናግረዋል። እኛ ሁለቱም ኃይሎች ችግራቸውን ቁጭ ወይ

መነጋገሩን ለሙይ ድርድር ይደረግ ብለን ብንጠራም ያ ማለት ግን እኛ በሌሎች የአማራ ህዝብ ጉዳዮች ጥያቄዎች ላይ ደግሞ ገለልተኛ ገለልተኛ ነን ማለት አይደለም። እንደ ኒትራል ሆነን ራሳችን እንዲህ ብታደርጉ ጥያቄዎችን አንልም። ቢያንስ ግን ሁለት ተፋላሚ ኃይሎች እስካሉ ድረስ መጀመሪያ ነገሮች የሚጀምሩት ከኮምፕሊት ከተኩስ ማቆም ነው። ይህ ተኩስ ማቆም ስምምነት

ማድረግ አለባቸው። ወደ ጠረጴዛ ወደ ድርድር ሰላም መምጣት አለበት። ይሄ ደግሞ ለብዙ ነገሮች መፍትሔ ሆኖ ያውቃል። ከዚህ ለከበዱ ሀገራዊ ጉዳዮች መፍትሔ ሆኖ መጥቶ እናቀዋለን። በሰሜን ኢትዮጵያ የተከሰተው ጉዳይ፣ በኦሮሚያ የተከሰተው ጉዳይ በዚህ አግባብ ለመፍታት ሞክሯል። ተመሳሳይ በአማራ ክልል ያለውን ነገር የሰላም አማራጮችን መወሰድ አለባቸው ነው ለፖለቲካ ልክነት ከሚነገሩ የሰላም ፈላጊነት ባሻገር ትክክለኛ ለሆነ የሰላም ውይይት እና የጠረጴዛ ላይ ድርድር ዝግጁ መሆን አለባቸው ነው። ፓርቲያቸው በአማራ ክልል የቀጠለው ግጭት በድርድር እንዲፈታ ጥረት እያደረገ መሆኑን አቶ

አቶ ጣሂር አክለው ገልጸዋል። ካለፈው አመት ሐምሌ ወር አጋማሽ ጀምሮ በቀጠለው ግጭት በርካታ ሰብአዊና ቁሳዊ ጉዳቶች እንደደረሱ ያመለከቱት አቶ ጣሂር ለደረሰው ጉዳት ተጠያቂነት እንዲረጋገጥም ጠይቀዋል። በዚህ ሁኔታ ላይ መቀጠል የለበትም። ህዝባችን በመንግስት በኩል ያለውም ኃይል የህግ ማስከበር ስራ ነው ይስራህ ነው ብሎ በሚሄድበት ጊዜ የተከሰቱ ያሉ የሚከሰቱ በርካታ ጥፋቶችና ችግሮች አሉ። በታጣቂውም ኃይል በኩል ደግሞ ለነጻነት የሚደረግ ትግል ነው ይባል እንጂ በጣም በርካታ ችግሮች ታስተውላለ በወሳይድ ማለት ነው

በሁለቱም በኩል። ስለዚህ እነዚህ ችግሮች እየገፉ በሄዱ ቁጥር በርካታ ውድመት እያደረሱ ነው የሚሄዱ።

እስካሁን የደረሰው ሰብአዊና ቁሳዊ ጉዳትም ቀላል አይደለም። በተገቢ ሁኔታ በገለልተኛ አካል ተጣርቶ ተጠያቂነት መኖር አለበት ብለን እናምናለን። ያልተረጋጋው የክልሉ ጸጥታ በማህበራዊ ና ኢኮኖሚያዊ እንቅስቃሴዎች ላይ ያስከተለው ጫና አብንን እንደሚያሳስበውም አቶ ጣሂር ገልጸዋል። በዚህ በተኩስ አቁም ውል ሊመጡ የሚገባቸው መሰረታዊ ነገሮች አሉ ብለን እናምናለን። ህዝባችን ከፍተኛ የሆነ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ ላይ ነው ያለው። መንገዶች ተዘጋግተዋል። የሸቀጥ ምርቶች እየገቡ አይደለም። የድርቅ የተጎዳ ወገኖቻችን እንኳን የምግብ አቅርቦት እያገኙ አይደለም። የመድኃኒ

መድኃኒት አቅርቦቶች እየገቡ አይደለም፣ በመንገዶች መዘጋጋት ምክንያት። ለዚህ ደግሞ ተጠያቂ የሆነ አካል በሙሉ ራሱን እነዚህ ጋር እርምጃ መውሰድ አለበት። ትምህርት ቤቶች የተቋረጡ ነው። ከሰሞኑ በደቡብ ወሎ ዞን አምባሰልና ሳይንት ወረዳዎች በተካሄደው ግጭት የተነሳ ስራ ጀምሮ የነበሩ ከ50 የማያንሱ ትምህርት ቤቶች እንደተዘጉ የአሜሪካ ድምፅ ያነጋገራቸው የሁለቱም ወረዳዎች አስተያየት ሰጪ ገልጸዋል። በአብን የሰላም ድርድር ጥሪ ላይ የአማራ ክልል ከፍተኛ አመራሮች አስተያየት እንዲሰጡን ጥረት ብናደርግም በተለያዩ አካባቢዎች ስብሰባ ላይ እንደሆ

ኑ ስለተነገረን አልተሳካለንም። የክልሉን ጤና ቢሮ የመጀመሪያ ሩብ ዓመት የሥራ አፈጻጸም ለመገምገም ትናንት ማክሰኞ በደሴ ከተማ የተገኙት የአማራ ብልጽግና ጽህፈት ቤት የህዝብ ግንኙነትና የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ደግሞ ህዝብን ማዕከል ያደረገ የአገልግሎት አሰጣጥ አለመኖሩ በክልሉ ለተፈጠረው አለመረጋጋት ምክንያት ነው ብለዋል። ራሱ ማህበረሰቡ እያንጸባረቀ ያለው ለዚህ ቁጣ፣ ለዚህ ቀውስ፣ ለዚህ ችግር የዳረገው በእያንዳንዱ ተቋሙ

ውስጥ ያለው የአገልግሎት አሰጣጥ በእያንዳንዱ ተቋም ውስጥ ያለው ህብረተሰቡን ማዕከል ያላረገ አገልግሎት ነው ብሎ መናገር ጀምሯል። እውነታውም ይሄ ነው። ዶክተር ዘሪሁንም ሆነ የክልሉን ወቅታዊ ሁኔታ አስመልክቶ በባህር ዳር ውይይት በማድረግ ላይ ላሉት ከፍተኛ አመራሮች ዛሬ መልእክት ያስተላለፉት የክልሉ ርዕሰ መስተዳደር አረጋ ከበደ በክልሉ አንጻራዊ ሰላም ስለመስፈኑ መስፈኑ ገልጸዋል። የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን በደሴ ከተማ ከሃይማኖት አባቶች የአገር ሽማግሌዎች

ጥቃትና የከተማ ነዋሪዎች ጋር ውይይት ማድረጋቸውን የአማራ ሚዲያ ኮርፖሬሽን ዘገበው። የክልሉ መንግስት ትጥቅ ካነገቡ ሀይሎችም ጋር ለመወያየት ዝግጁ ነው ማለታቸውን አክሎ ጠቅሰዋል። እነዚህ አካላቶች ሁሉንም ችግራቸውን ከነፍት በታች እንዲመልሱ የአማራ ክልል መንግስት የሰላም ጥሪውን በተደጋጋሚ እያደረገ ስለሆነ ይህን የሰላም ጥሪ ተቀብለው

አብን የግጭቱ መንስኤ ምላሽ ሳያገኙ ያደሩ የፖለቲካ ጥያቄዎች ናቸው ይላል። ህዝባችን ላለፉት አመታት ሲጠራቀም የቆየ በርካታ ብሶት አለበት፣ በርካታ ጥያቄዎች አሉት። እነዛ ጥያቄዎቹ በአብዛኛው አልተመለሱም። ማለትም ያው ሀገር ካለበት ምስቅልቅል አንጻርም መንግስትም በግልጽነት ከህዝብ ጋር ተወያይቶ የሚነሱ ነገሮችን በጊዜ ለመፍታት ካለ ዝግጁነት አንጻርም አንዳንዶቹም ደግሞ በራሱ የፖለቲካዊ ተፈጥሯዊ ለውጡም በተደረጉ በርካታ

ትግልም እንደ ድል የሚቆጠሩ ድሎች አሉ። ነገር ግን እነዛም በአግባቡ ደግሞ ያለመዘገብ ችግር አለባቸው። ህጋዊ መቋጠሪያ የሚፈልጉ ደግሞ ሌሎች ጥሩ ስቴፕ ላይ ያሉ ትግል ሂደቶች አሉ። ይህ ሁሉ ተጠራቅሞ ግን በተለያዩ

ገፊ ምክንያቶች ህዝብ ሶቱን ጨምሮ በክላቸው ከፍተኛ የሆነ የሰላም ጦት ተከስቷል። ይሄ በዋናነት ህዝብን ለከፍተኛ ችግር ዳርጓል። የአብን ህዝብ ግንኙነት ኃላፊ ፓርቲያቸው የአማራ ህዝብን ጥያቄ በተመለከተ ተገቢውን የፖለቲካ ስራ እንደሚሰራ፣ በቀጣዩ ሀገራዊ ምክክር መድረክ ላይ ሰነዶችን በማዘጋጀት እንደሚሳተፍ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከ15 ቀናት በፊት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት በኢትዮጵያ የሚንቀሳቀሱ

የታጠቁ ኃይሎች መሳሪያቸውን አውርደው ወደ ውይይት እንዲመጡ ጥሪ አቅርበው ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ መስፍን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በአዲስ አበባ የሚገኘው በኢትዮጵያ አሜሪካ ኤምባሲ የቪዛና ሌሎች አገልግሎቶችን አስመልክቶ ባለፈው ረቡዕ በማህበራዊ የትስስር ገጹ ላይ ባወጣው ማስታወቂያ አዲስ አበባ በሚለው የርዕሰ መዲናይቱ ስያሜ ፈንታ ፊንፊን የሚለውን አጠራር መጠቀሙን ተከትለው

ከኢትዮጵያውያን የሲቪክ ማህበረሰቦች የተቃውሞ ከኦሮሞ ማህበረሰብ ድርጅቶች ደግሞ የድጋፍ ምላሾችን አስተናግደዋል። ከጉዳዩ ጋር በተያያዘ ሁለቱም ወገኖች ለአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን የላኩት ደብዳቤእና የኤምባሲውን አስተያየት ያካተተውን ዘገባ እንግዶ ወልደ ያሰማናል። በአዲስ አበባ ከተማ የሚገኘው በኢትዮጵያ የአሜሪካ ኤምባሲ በማኅበራዊ የትስስር ገጾቹ ላይ ኤምባሲው ስለሚሰጣቸው አገልግሎቶች በቁቤ ማለትም በአፋን ኦሮሞ ፊደል በተጻፈ ማስታወቂያ ላይ

አዲስ አበባን ለማመልከት ፊንፊኔ የሚለውን አጠራር መጠቀሙን ተከትሎ የተቃውሞና የድጋፍ ምላሾችን አስተናግዷል። ሀያ ሁለት የሚሆኑና በአብዛኛው ነዋሪነታቸውን በውጭ ሀገራት ያደረጉ የኢትዮጵያውያን ሲቪክ ድርጅቶች ለአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ቅዳሜ በላኩት የተቃውሞ ደብዳቤ ጠቅሳለሁ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አጨቃጫቂ የሆነውንና በአክራሪ የኦሮሞ ቡድኖች የሚቀነቀነውን ፊንፊኔ የሚለውን ስም በመጠቀሙ

ቁጣችንን እንገልጻለን። የጥቅሱ መጨረሻ ብለዋል። ደብዳቤው በይቀጥላልም ኢትዮጵያውያን በብሔር ጥላቻ ላልተበከለ እውነተኛ ዲሞክራሲ በሚታገሉበት ወቅት ኤምባሲው ያስተላልፈው መልእክት በኢትዮጵያውያን ክብርና ኩራት ላይ የተቃጣ ስድብ ብቻ ሳይሆን ግልጽ የሆነ የዲፕሎማሲ ሥርዓትን የጣሰ ድርጊት ነው ሲል ተቃውሞውን ገልጿል። በኢትዮጵያ አሁን እየታዩ ካሉት ችግሮች አንጻር የኤምባሲው የስም አጠቃቀም በማኅበረሰቦች መካከል ግጭትን የሚያበረታታና

የኢትዮጵያ ሕዝብ በአሜሪካ ላይ ያለውን ገለልተኛ የሆነ የአስታራቂነት ሚና በተመለከተ እንዳይተማመን የሚያደርግና በአገሪቱም ሆነ በቀጠናው በሚኖረው መረጋጋት ላይ አሉታዊ ተጽዕኖ የሚያስከትል ነው ሲልም አክሏል። ኤምባሲው መልእክቱን ያስታወቀበትን የርዕሰ መዲናዋን ስያሜ መልሶ እንዲስብ የኢትዮጵያን ሕዝብ ይቅርታ እንዲጠይቅና ወደፊት ኃላፊነት የጎደለው ነው ያሉትን ተመሳሳይ መልእክት ከማስተላለፍ እንዲቆጠብ ደብዳቤው ጠይቋል።

የኢትዮጵያውያን የሲቪክ ድርጅቶቹ ለውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጻፉትን ደብዳቤ ተከትሎ የኦሮሞ ቅርስና አመራር ተሟጋች ማኅበር ኦላንድ ጨምሮ 24 የሚደርሱና በተለያዩ የአሜሪካ ግዛቶች የሚገኙ የኦሮሞ ማኅበረሰብ ድርጅቶች ሰኞ ዕለት ለሚኒስትሩ በጻፉት ደብዳቤ ደግሞ የተጠቀሰውንና እንዲሁም ሌሎች ጉዳዮችን አስመልክቶ ኤምባሲው ኢላማ መደረጉ

ራሳቸውን በኢትዮጵያ ስም ያሰባሰቡ አክራሪ ቡድኖች በኦሮሞዎች ላይ የሚያስተላልፉትን የፈጠራ ትርክትን የሚያሳይ ነው ብለዋል። ኢትዮጵያውያን ሲቪክ ድርጅቶቹ ደብዳቤውን ያስገቡት ለአንድ ሳምንት ያህል በኤምባሲውና በኢትዮጵያ አዲስ በተሾሙት ባለሙሉ ሥልጣን አምባሳደር እርቪን ሆሴ ማሲንጋ ላይ ዘመቻ መደረጉን ተከትሎ እንደሆነ የኦሮሞ ማኅበረሰብ ድርጅቶቹ ደብዳቤ አመልክቷል።

የኦሮሞ ድርጅቶቹ በደብዳቤያቸው እጠቅሳለሁ፣ ለአስርት ዓመታት እነዚህ ቡድኖች በአገሪቱ የሚገኙ ሌሎች ብሔሮችን በማግለል በአሰት የኢትዮጵያ ብቸኛ ተወካይ እንደሆኑ አድርገው ራሳቸውን አቅርበዋል፣ የጥቅሱ መጨረሻ ሲሉ ከሰዋል። ቡድኖቹ አያይዘውም ኦሮሞዎች በኢትዮጵያ እንደ ውጭ ዜጋ እንዲታዩ የፈጠራ ትርክቶችን ካለማቋረጥ ያስተላልፋሉ ብለዋል።

ደብዳቤው በይቀጥላልም የውጭ ጉዳይ ቢሮው በመላ ኢትዮጵያ የሚያደርገውን ዲፕሎማሲያዊ ጥረትና ድጋፍ የሥራ ቅጥርንና አቅርቦቶችን በሕዝብ ብዛት መሰረት ለማዳረስ የሚያደርገውን ጥረት በእጥፍ እንዲጨምር ጠይቋል። በተጨማሪም የውጭ ጉዳይ መሥሪያ ቤቱ በኢትዮጵያ ሕገ መንግሥት መሠረት ፌዴራላዊ ሥርዓቱ በአግባቡ ተግባራዊ እንዲሆን እንዲያበረታታ ደብዳቤው ጠይቋል። ደብዳቤው በማካከልም የኦሮሞ ድርጅቶቹ በኢትዮጵያ ለሚገኙት የአሜሪካ አምባሳደር እርቪን ሆሴ ማሲንጋ

እና ሌሎችም የዲፕሎማሲ ሠራተኞች መላውን የኢትዮጵያን ክፍሎች ያላድሎ ለማገልገል በሚያደርጉት ጥረት ከጎናቸው እንደሚቆሙ አመልክተዋል። በተጨማሪም የአሜሪካ መንግሥት በኢትዮጵያ የሚገኙ ብዝሃነት ያላቸውን ብሔሮችና ብሔረሰቦች እውቅና እንዲሰጥና አክራሪ ቡድኖች አገሪቱን እንደማያክሉ እንዲያረጋግጥ እንጠይቃለን ብለዋል። በኦሮሚያ ክልል ህገ መንግሥት መሠረት ኤምባሲው ፊንፊኔ የሚለውን መጠሪያ መጠቀሙ አስፈላጊ እንደሆነ አጽንኦት የሰጠው የኦሮሞ ማኅበረሰብ ድርጅቶች ደብዳቤ

አምባሳደሩም አምስቱን ቋንቋዎች በመጠቀም ኢትዮጵያ ይበልጥ አካታች እንድትሆን ለሚያደርጉት ጥረት ድጋፋቸውን እንደሚሰጡ አስታውቋል። ጉዳዩን አስመልክቶ በአሜሪካ ድምፅ የአማርኛ አገልግሎት ጥያቄ የቀረበለት አዲስ አበባ የሚገኘው የአሜሪካ ኤምባሲ በኢሜይል በሰጠው መልስ በአሁኑ ወቅት የሚሰጠው አስተያየት እንደሌለ ገልጿል። ነሐሴ 15 ቀን 1987 ዓ ም በነጋሪት ጋዜጣ ታትሞ በወጣው የኢትዮጵያ ሕገ መንግሥት አንቀጽ 49 ንዑስ አንቀጽ 1 ላይ

የፌዴራሉ ሕገ መንግሥት ርዕሰ ከተማ አዲስ አበባ ነው ይላል። የኦሮሚያ ክልል በበኩሉ በ1987 ዓ ም ባወጣው ሕገ መንግሥት አንቀጽ 6 ላይ የኦሮሚያ ክልል ርዕሰ ከተማ ፊንፊኔ ነው ሲል አስቀምጧል። ክልሉ በ2009 ዓ ም ባወጣው የሕገ መንግሥት ማሻሻያ ላይ ደግሞ የከተማው ስም ፊንፊኔ ከአዲስ አበባ ጋር እኩል መጠሪያ ይሆናል ብሏል። ቀደም ብለን የጠቀስነው የኢትዮጵያ ሕገ መንግሥት በአንቀጽ 9 ንዑስ አንቀጽ 1

ሕገ መንግሥቱ የአገሪቱ የበላይ ሕግ ነው። ማንኛውም ሕግ፣ ልማዳዊ አሠራር፣ እንዲሁም የመንግሥት አካል ወይም ባለሥልጣን ውሳኔ ከዚህ ሕገ መንግሥት ጋር የሚቃረን ከሆነ ተፈጻሚነት አይኖረውም ሲል ደንግጓል። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ የሁሉንም ወገኖች ሐሳቦች ያካተተና የሕገ መንግሥት ባለሙያዎችን አስተያየት የያዘ ቅንብር ይዘን ለመመለስ እየሠራን እንደምንገኝ እንገልጻለን።

እንግዲህ ወልዴን ለቀደመው ዘገባ አመሰግናለሁ። በማዕከላዊ ኢትዮጵያ ክልል የሀድያ ዞን ሾን የከተማ አስተዳደር ትምህርት ቤቶች 697 መምህራን ለውራት የተቋረጠባቸው ውዝፍ ደሞዝ እንደተከፈላቸው ለአሜሪካ ድምፅ አስታውቀዋል። የምስራቅ ባዶዎቿ ወረዳ አስተዳደር መምራንም ለውራት ተቋርጦባቸው የቆየው የደሞዝ ክፍያ እንደተቆራረጠም ቢሆን እንደተጀመረላቸው ተናግረዋል።

መምራኑ ለውራት በከፍተኛ ችግርና እንግልት ውስጥ አልፈናል ሲሉ ያለደሞዝ የከረሙበትን አዳጋጅ ሁኔታ ለአሜሪካ ድምፅ አጋርተዋል። ከዚህ በኋላ ደሞዛቸው ወቅቱን ጠብቀው እንዲከፈላቸው ጠይቀው ፍላጎታችን ሙያዊ ኃላፊነታችንን በአግባቡ መወጣት ነው ብለዋል። ዮናታን ዘብዴዎስ የዚህን ጉዳይ ዝርዝር ነግረናል።

በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾነ ከተማ አስተዳደር እና የምስራቅ ባደቦች ወረዳ አስተዳደር ትምህርት ቤቶች መምህራን ለውራት የታጎለባቸው የደሞዝ ክፍያ አሁን የተፈጸመላቸው እንደሆነም ለአሜሪካ ድምፅ ተናግሯል።

ከ697 የሾኔ ከተማ አስተዳደር መምህራን አንዱ የሆኑትና የአሜሪካ ድምፅ ያነጋገራቸው መምህር ማይክል ኤልያስ ውዝፍ ደሞዛቸው እንደተከፈላቸው ተናግሯል። ከዚህ በፊት ያው የደሞዝ ችግር እንዳለ ያው ተባባይ ምስክር ነው፣ ሙሉ ለሙሉ ይታወቃል። እኛ አሁን እንደ ሾኔ ከተማ አስተዳደር ያው ማዕከላዊ ኢትዮጵያ ክልል ያብያ ዞን ላይ ለሶስት እና ለአራት ወራት ነው በደሞዝ ጥቶስ ተንገራተን የቆየ ነው። እኛ የቀጣይ ጊዜም ያው ስጋት ከውስጣችን ይዘን አሁኑ ላይ ያው ኦልሬዲ የነሐሴ ወር ተከፍሎልናል የመስከረም ወር

ወር ሀምሳ ፐርሰንት ነው የገባልን ሀምሳ ይቀራል ጥቅምት ወር ተከፍሎልናል ያው ከዚህ በኋላ ያለውን ባናውቅም ያው በዛ ደረጃ ላይ አሁን ያለው በምስራቅ ባደዎች ወረዳ ትምህርት ቤት የሚያስተምሩት ሌላ አስተያየት ሰጪ መምህር ተሾመም የነሐስና የመስከረም ወር ሀምሳ በመቶ ወይም ግማሽ የጥቅምት ወር ደግሞ ሙሉ በሙሉ እንደተከፈላቸው ገልጿል የነሐስን ግማሽ ያስገቡ ከዛ በኋላ የመስከረም ግማሽ ያስገቡ የጥቅምት ሙሉ ሲያስገቡ አሁን የአንድ ወር ደመወዝ ሲቆራ ይቀራል ሙሉ ደመወዝ አገኘነው ነው በዚህ ወር ነው ይህ ጥቅምትን ማለት ነው በእርግጥ ብኛ

በጠየቀ ነው ምላሽ ባይመለስም፣ የህዝብ እምባ ማያት አለበት ተማሪም እየተጎዳ ነው በመባት ማምራን እንግዲህ ካሳውን ብድር ወስቶ ስራ እየገቡ እና እየሰሩ ነው። ብሩን ሳይሆን ህዝቡን ማያት አለበት በማለት አንገን ስራውን እየሰራን ነው አለን። መምህር ተሾመ ደሞዛቸው በወቅቱ ባለመከፈሉም አስቸጋሪ ወቅት ማሳለፋቸውን ተናግሯል። በጣም ከባድ ነበር። እንዲያውም ከቤት ተከራይቶ የሚኖሩት ከቤት ሁላ ተባርሮ ነበር

እንግዲህ ሁለተኛ ደግሞ እቤት አለው ቃ ቁሳቁስ እየሸጠ ነው ይሄን ወር እና ማየት ደመወዝ ካልገባ ወዲህ ያለው ወራትን እቤት አለው ቁሳቁሶቹን በመሽጣት እና በመቸገር ነው፣ ችግር ነው ያሳለፈ ነው። ዳሩ ግን ስድስት መቶ ዘጠና ሰባት የከተማ አስተዳደሩን ትምህርት ቤቶች መምህራን በመወከል ውዝፍ ደመወዛቸው እንዲከፈላቸው ጥያቄ በማቅረባቸው ተይዘው ከነበሩት ውስጥ ስድስቱ መምህራን እንደታሰሩ መሆናቸውን የገለጹት መምሄር ማይክል እንዲለቀቁ ጠይቋል። የመብት ጥሰት ነው የተደረገባቸው። እስካሁን ድረስም አልተፈቱም እነዛ ሰዎች

ዋ ጠይቀ እነዚህን ሰዎች በዛታና በማስፈራራት አሁን ማሳይተው አስር ሰዎች የሚሆኑት አሁን ታስሮ ነው ያሉት፣ ወደ ከተማ ሳድር ፖሊስ ጣቢያ ላይ የታሰሩበት ምክንያት ያው የዳቦ ጥያቃ ነው። ሌላ ነገር የፖለቲካ አጀንዳ የተለያየ ነገሮች የለንም። ምንም የፖለቲካ አጀንዳ የሌለንን ሰዎች እያሰሩብን ስለሆነ ደገኖች ከእናንተ ላጋረ ብዬ ነው እየደወልኩ ያለው። ስለዚህ እነዚህ ሰዎች የሚያስሩን የት እንደሚያስሩ ስለማናቅ ያው

ሕይወትን ለማጥፋት ወስነው ስለተነሱ በአበል በአፈልና በጥቅም የተዘለሉ ፖሊሶች ይዘው እያሰሩን ያለው ስለዚህ በደሞዝ ክፍያው መስተጓጎል መምህራኑ ስራ በማቆማቸው በሾነ የከተማ አስተዳደር ስር በሚገኙ 11 ትምህርት ቤቶች የሚማሩ ሀያ ሰባት ሺህ ተማሪዎች

ትምህርት እንዳልጀመሩ የአሜሪካ ድምፅ በተደጋጋሚ መዘገቡ ይታወቃል። ውዝፍ ደሞዝ የተከፈለባቸው ባሉት የከተማ አስተዳደሩ የዱናና የምስራቅ ባዳዋቾ ወረዳ አስተዳደር ባለስልጣናት አስተያየት እንዲሰጡን በእጅ ስልካቸው ላይ ብንደውላቸውም ባለማንሳታቸው ምላሻቸውን ልማካት አልቻልንም። ይሁን እንጂ የምስራቅ ባዳዋቾ የመምህራን ማህበር ተወካይ አቶ መንግስቱ ጎደርም በወረዳው ከሚገኙ 45 ትምህርት ቤቶች መምህራን ጋራም በተደረገው ምክክር የሁለት ወራት ደሞዛቸው በመከፈሉም

ስራቸውን ለመጀመር እንደተስማሙና በስምነቱ መሰረት ቀሪውም በቀጣይ እንደሚከፈላቸው አስታውቋል። ጥያቄው በእርግጥ ጥቅም ጥሩ አለ ሜጋንን ከመርዳት አንጻር ብለን ነው። እንግዲህ እየሰሩ መጠየቅ ይሻላል በሚል ያው እጅግ ክፉ ከእጅግ ክፉ ክፉ መምህ እንደሚመራት

ያው ከተበደልነው አይበልጥምና እየሰራን እንጠይቅ፣ ብንበደልም ዜጋውኒም መርዳት አለብን፣ በምለው የጥቅምት ወሩን እየሰራን እንጠይቅ በምለው ነው። እንግዲህ የገበነው ያው ሙሉ በሙሉ ተመልሰዋል ማለት አይቻልም። የጥቅምት ወሩ አለ እየሰራን እንጠይቅ በሚል ነው የተግባብ ነው። በእኛ በኩል እንግዲህ የተጀመረው ስራ

እንዳይቀለበት ያው ምልጃውን እያቀረብነን ለፖለቲካ አመራሩም ለመንግስትም፣ ያው እንዳይቀለበት ነው ስጋታችን። አይ እንዳይቀለበት። ስለዚህ የቀረውንም ክፈሉልን የሚለው ነገር ነው እንደኛ የጠየቅነው የሁለት ሺህ አስራ ስድስት ዓመተ ምህረት የትምህርት ዘመን መርሃ ግብር የጸጥታ ችግር በሌሉባቸው ሁሉም አካባቢዎች መስከረም ሰባት እና አስራ አራት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት የጀመረ ቢሆንም በሃድያ ዞን የሾኔ ከተማ አስተዳደር

የምስራቅ ባዳዎቹ ወረዳ አስተዳደር እና የጠንባሮ ልዩ ወረዳ ደሞዝ ለወራት በመዘጌቱ የተነሳ መምህራን ስራ ለማቆም በመወሰናቸው እስከዛሬ ድረስ እንዳልተጀመረ መዘገቡ ይታወቃል። ቀደም ሲል የአሜሪካ ድምፅ ጠየቃቸው የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ ችግሩ በበጀት እጥረትና በተለያዩ ምክንያቶች እንደተፈጠረ ገልጸው ከዞኖቹ የስራ ኃላፊዎች ጋር የመከሩበት እንደሆነ ለአሜሪካ ድምፅ ማስታወቃቸው አይዘነጋም። የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንትም

ከሳምንታት በፊት ለአሜሪካ ድምፅ በሰጡት ቃል መምህራን ለገጠማቸው ችግር መንግስት አስቸኳይ መፍትሄ እንዲሰጥ ማሳሰባቸው ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።

ዮናታን ዘብዲዎስን አመሰግናለሁ። በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ ሰባት ሰዓት ከ31 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ ሶስት ሰዓት ተኩል አልፏል ማለት ነው። ወደ ሁለተኛው ምዕራፍ ዝግጅት ከመሻገራችን በፊት ናይሮቢ ላይ ቆይታ እናደርጋለን።

ከተለያዩ አካባቢዎች የተሰባሰቡ ሱዳናውያን ሴቶች ላለፉት ሰባት ወራት በሀገራቸው ላይ እየተካሄደ ስላለው አስከፊ ጦርነት ለመነጋገር ናይሮቢ ላይ ተሰባስበው ነበረ። ማቆሚያ ያለው በማይመስለው ጦርነት ድምፃቸው መታፈኑን ያመላከቱት እነዚህ ሴቶች ከሚያዝያ ጀምሮ በሺዎች የሚቆጠሩ ሰዎችን የገደለውንና በሚሊዮኖች የሚቆጠሩትን ያፈናቅለውን ግጭት ለመፍታት የበኩላቸውን አስተዋጽኦ ለማድረግ ያላቸውን ፍላጎት ገልጸዋል።

የአሜሪካ ድምፅ የናይሮቢ ቢሮ ኃላፊ ማርያም ዲያሎ ያደረሰችንን ዘገባ ስመኝሽ ቆይታ ሰማናለች። በቀድሞው የሱዳን ፕሬዝዳንት ኦማር አልበሽር አመራር ለሶስት አስርት ዓመታት የዘለቀው አምባገነናዊ አገዛዝ እንዲያበቃ በረዳው አብዮት ሴቶች ትልቅ ቦታ ነበራቸው። ሆኖም በሲቪል የሚመራ መንግስት ለመመስረት ያደረጉት ግፊት

ከሰባት ወራት በፊት በተቀሰቀሰውና በሱዳን ጦርና በፈጥኖ ደራሹ ሰራዊት መካከል በሚካሄደው ግጭት ምክንያት ባጭር ተገድቷል። በዚህ ጦርነት በሺዎች የሚቆጠሩ ሰዎች ሕይወታቸው ሲያልፍ በሚሊዮን የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። የአፍሪካ ቀንድ ሴቶች ስልታዊ እንቅስቃሴ የተሰኘው ተቋም ዳይሬክተር የሆኑት ሀላ አልካሪብ እንደሚሉት ጦርነቱን ሊያስቆም የሚችል ፍንጭም አይታይም።

እንደ አውሮፓ አቆጣጠር ከሚያዝያ 15 ጀምሮ የሲቪሎችና የሴቶች ድምፅ ሙሉ በሙሉ ተሰርቋል። ታሪካችንን የምንናገርበት ስቃያችንን የምናወራበት ምንም ቦታ የለንም።

አልካሪ ባክለው ተቋማቸው የሁለት ቀን ስብሰባ በናይሮቢ ያዘጋጀው የሱዳን ሴቶችንና ሲቪል ማህበራትን አንድ ላይ ማምጣት አስፈላጊ በመሆኑ ነው ይላሉ። ግጭቱ ከሚካሄድባቸው አካባቢዎች የመጡ ተሳታፊዎች አሉ። ላለፉት ሰባት ወራት በእሳት ውስጥ የመኖሪያ እክል የቆዩና ለሁሉም አይነት ጥቃቶች የተጋለጡ ናቸው። የእነሱን ታሪክ መስማት፣ ልምዳቸው ማዳመጥ እንዲሁም

አቋማቸውን እና አመለካከታቸውን መጋራት እጅግ አስፈላጊ ነው። በደቡብ ካርቱም የሚንቀሳቀሰውን ከአንዳት ሀገር በቀል ድርጅት እንደምትመራው ኒዳል ኦስማን ሞሳ ያሉ በርካታ ተሳታፊዎች ናይሮቢ ለመድረስ ከሶስት እስከ አስር ቀናት በመንገድ ላይ አሳልፈዋል። ብዙ መሰናክሎች ያጋጥመውናል። መፈናቀል፣ ስደት፣ መደፈር

ሁከት የመሳሰሉ ስራችን፣ ይናፍቀናል። ልጆቻችን ትምህርታቸውን ይናፍቃሉ። በዚህ ጦርነት ውስጥ ድምፃችንን አጥተናል። በምዕራብ ዳርፉር ውስጥ በምትገኘውና በሱዳን ጦርና በፈጥኖ ደራሹ መካከል በተካሄደው ግጭት የዓለም ስደተኞች ተቋም ወደ ሰባት መቶ የሚጠጉ ሰዎች እንደተገደሉባት ባስታወቀው የኤልጀኒና ከተማ ውስጥ በስደተኝነት የምትኖረው

አልወያ ባህር ኤልዲን ቀደም ሲል የማህበራዊ ጉዳይ ሰራተኛ ሆና ታገለግል ነበር። በጣም ከባድ ነው። እመኝኝ ያለ ሁኔታ ለሴቶች በጣም ከባድ ነው። አሁን ነዋሪነቷን በዩናይትድ ስቴትስ ያደረገችው በዘላቂ ልማት ምላሽ ተቋም ውስጥ የምታገለግለው

ናዳፋ ዱል በበኩሏ በሱዳን ውስጥ የሚካሄደው ውጊያ አንዳንድ አካባቢዎች ተደራሽ እንዳይሆኑ ማገዱን ታስረዳለች። የሱዳን ሴቶች ለሰላም አንድነት መፍጠርና እንዴት መቀጠል እንደሚቻል መስራታቸው አሁን በመሬት ላይ ያለው ሁኔታ እንደገና እንዳይከሰት ለማድረግ እጅግ አስፈላጊ ነው ስትልም ሀሳቧን ታካፍላለች። እያወራን ያለነው ለምሳሌ በስኳር በሽታ ስለተያዙ እና

ለሕክምና የሚያስፈልጋቸውን የኢንሱሊን መድኃኒት ማግኘት ስላልቻሉ ሰዎች ነው የምናወራው። በውባ በሽታ ተይዘው ሕክምና ማግኘትና መዳን ስላልቻሉ ሕጻናት ነው። ቀላል የሆነውን የወር አበባ ንጽህና መጠበቂያ ማግኘትና ክብራቸውን መጠበቅ ስላልቻሉ ሴቶችም ነው እየተነጋገርን ያለ ነው።

ድጋፋቸውን ለማሳየት በጉባኤው ላይ የተሳተፉት በሱዳን የኔዘርላንድ ጉዳይ አስፈጻሚ የሆኑትና አሁን መቀመጫቸውን በናይሮቢ ያደረጉት ዌሬሽ ራምሶ ክህም እንዲሁ የሱዳን ሴቶች ያሉባቸው ዋና ተግዳሮት በድርድር ጠረጴዛ ላይ ቦታ ለማግኘት የሚያስችላቸው የፖለቲካ ስትራቴጂ ማዘጋጀት መሆኑን አመልክተዋል። ሴቶች ተጨማሪ የሆነ እንቅፋት እንዳለባቸው

ግንዛቤ ውስጥ ሊገባ ይገባል። ይህ ደግሞ ለሴቶች የሚያስፈልጋቸውን ራይ ለመቅረጽ ብቻ ሳይሆን ለመስማትም ጭምር ነው። ዛሬ ጠዋት ሴቶቹ እስክንጋበዝ አንጠብቅም፣ ድርሻችንን ሄደን እንወስዳለን ሲሉ ያየሁባቸው መንፈስ ደስ ብሎኛል።

በናይሮቢ ተሰብስበው ማቆሚያ ያለው በማይመስለው ጦርነት ድምጻቸው መታፈኑን ያመለከቱት የሱዳን ሴቶች ከሚያዚያ ወር ጀምሮ በሺዎች የሚቆጠሩ ሰዎችን የገደለውንና በሚሊየን የሚቆጠሩትን ያፈናቀለውን ግጭት ለመፍታት የበኩላቸውን አስተዋጽኦ ለማድረግ ያላቸውን ፍላጎት ገልጸዋል። በማርያም አዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስመኝሽን አመሰግናለሁ። እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው። የመጀመሪያ ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የመጀመሪያው ዘገባ ወደ ኦሮሚያ ክልል አርሲ ይወስደናል።

ባለፈው የመኸር ምርት ዘመን የአፈር ማዳበሪያ በወቅቱና በበቂ መጠን ባለመቅረቡ በምርታቸው ላይ አሉታዊ ተጽዕኖ ማሳደሩን አርሶ አደሮች ገልጸዋል። የማዳበሪያ እጥረቱን ለማካካስ አርሶ አደሩ ባህላዊ ማዳበሪያንና የተለያዩ ዘዴዎች እንዲጠቀም መደረጉን የወረዳው አስተዳደር በበኩሉ ሲገልጽ

የኦሮሚያ ግብርና ቢሮ በበኩሉ የግብዓቱ ውጥረቱ በክልሉ ደረጃ በዘንድሮ ምርት ላይ ያደረሰው ተጽዕኖ የለም ብሏል። በስፋት ለማምረት እቅድ የተያዘባቸውና የደረሱ ሰብሎችንም ለመሰብሰብ እርብርብ እየተደረገ እንደሆነ ጠቁሟል። የዚህን ጉዳይ ዝርዝር ገልሞ ዳዊት በመቀጠል ያጋራናል። በኦሮሚያ ክልል አርሲ ዞን ሎዴ የጥሷ ወረዳ የምትገኘው መዳብሻኒ ቀበሌ በስንዴና በገብስ የብረ እህሎች አምራችነቷ ትታወቃለች።

በአይናችን ፊት የሚዘናፈለው የስንዴ ዛላ አወራረዱ ለዚህም ምስክር ነው። እንደ አርሶ አደሮቹ ገለጻ የዘንድሮ እርሻ ብዙ እክል የበዛበት ነበር። በተለይ በማዳበሪያ አቅርቦቱ ከፍተኛ እጥረት ስለነበረ ምርታችንን ቀንሶብናል ይላሉ። ታደሰ አወቀ የመደብሻኔ ቀበሌ ነዋሪ ነው። ዘንድሮ በጣም ምርት የለም። አንደኛ አየሩ ይው በከለው፣ ሁለተኛ ነገር ምርት ያጣንበት መሬቱ ገነት ነው። መሬቱ ለም ነበር ግን ማዳበሪያ በወቅቱ አላገኘንም

በገንዘባችንም ልናገኝ አልቻልም። የምታዩት ነገር ነው ምርቱ ይሄው። ከሄክታር ቢያንስ 50 60 ና ምርት ነበር ዘንድሮ 25 ነው፣ ከሄክታር እኩሌታውም ማለት ነው። አቶ መስፍን ጌታቸው ሌላው የመደብሻን ቀበሌ ነዋሪ ናቸው። የዘንድሮ የምርት ስብሰባ ካለፈው ዓመት ሲነጻጸር በጣም የወረደ ያነሰ ነው። ይህም የሆነበት ምክንያት 2015 ለ2000 የምርት ዘመን በጣም በወቅቱ በዝናብ መብዛትና ከዛም የተነሳ ደግሞ

ግባት ማጣታችን ያገኘኑ ከመንግስት ምንም ነገር የለም እችን ም መሬቱ ያበቀለችልን ከግለሰቦች ገዝተን በተጠቀሙ ነው። ኬሚካል ርጭት በማካሄድ እንጂ ሌላ ምንም በማዳ በግባት በጣም ያነሰ ነው። በዚህ ምክንያት ምርታችን ወርዷል። ለም ወጣት ከፍ ያለው ገመችው የቀበሌው የግብርና ባለሙያ ነው። ጣበሙጣወትራከንከ ኦሚሽ ነካታ በርባደሙን አርገማ የማዳበሪያ እጥረት በማጋጠሙ የምርት መጠኑ የሚፈለገውን ያህል አይደለም።

የግብርና ባለሙያዎችም ለአርሶ አደሩ ተገቢ ድጋፍ እንዳናደርግ ትልቅ እንቅፋት ሆኖብናል። የአየሩ ሁኔታም ዘንድሮ በጣም ተለውጧል። አሁን ዝናቡ ያለ ወቅቱ በመዝነቡ ያልታጨደው እህል በመብቀል ላይ ነው። በዘንድሮ የምርት ዘመን በቀበሌው ይገኛል ተብሎ ከሚጠበቀው መጠን በ50 በመቶ ወርዷል። ባለፈው ዓመት በሩብ ሄክታር 14 ታሊያም 16 ኩንታል ነበር የተሰበሰበው፣ ዘንድሮ ግን የለም። ይህም ሆኖ እዚህ ቀበሌ ይሻል እንደሆን እንጂ

ሌላ ቀበሌ እንዲያውም አንድ ወይም ሁለት ኩንታል ነው ከሩብ ሄክታር እየተሰበሰበ ያለው። የዘንድሮ አዝመራ ሲደርስ የጣለው ዝናብ ስላደረሰው ጉዳት የቀበሌው ነዋሪ አቶ መስፍንጌታቸው ያስረዳሉ። በሰብል አሰባሰብ ላይ የአየር መዛባት አለ። ልክ የደረሰውን ያችኑ ሰብላችንን አብቅሎብናል። በቅሎ አለ። አሁን ዘር የሚሆን የለም። ለቀለምም ራሱ የሚበቃ ነገር አይደለም አውርዶታል ምርቱንም። በዛ ላይ የተበላሸ ዘር ነው ያለን። አሁን ያገኘኑ ምርት የበቀለ ነው

ያችኑ ለመቆየትም አቅም የለውም ይበላሽብና። የአርሲ ዞን ሎዴ የጡሳ ወረዳ አስተዳዳሪ አቶ አለማየሁ ረጋሳ ደግሞ የምርት ማሰባሰብ ስራው አሁንም እየተከናወነ እንደሆነ ይናገራሉ። ኬሰቱ አናንኩን አኩ አና ኦሚሸ ቀመዴቲን። ወረዳው በስንዴ ምርቱ ይታወቃል። በአሁኑ ወቅት በስሩ ካሉ 19 ቀበሌዎች በስድስቱ የደረሰው ምርት እየተሰበሰበ ሲሆን 50 በመቶ ላይ ደርሷል።

በዘንድሮ ምርት ያጋጠመው የማዳበሪያ እጥረት ያስከተለውን የምርት መቀነስ አስመልክተው የወረዳው አስተዳዳሪ አቶ አለማየሁ ረጋሳ የአቅርቦት ክፍተቱ እንደታወቀ አርሶ አደሩ የተፈጥሮ ማዳበሪያዎችን በቤቱ እንዲያዘጋጅ በማድረግ ጫናውን ለመቀነስ እንደተሞከረ ይገልጻሉ። ይህም ሆኖ የማዳበሪያ እጥረቱ ለማግኘት የታቀደው ምርት ላይ ተጽዕኖ ማሳረፉንም አልሸሸጉም። ቆና ቡላን ከኛ ከራጉቱ ገልቴ ቆና መራ ትፈየደሙ ከሰቲ

dhiyeessiin xaa'oo wajjin wal qabatu rakkoo ture waan ta'eef. የተሟላ የግብርና ግብአትን በማግኘት ረገድ ጉድለት ነበር። ይህም ዞሮ ዞሮ በምርት ላይ የራሱ ጫና አለው። በኦሮሚያ ክልል በክረምት እርሻው 94 ሚሊዮን ሄክታር መሬት በዘር እንደተሸፈነ የግብርና ቢሮ አስታውቋል።

ለምርት አሰባሰብ የደረሰው አራት ሚሊዮን ሄክታር ሰብልም እንደታጨደ የቢሮው ኃላፊ አቶ ጌቱ ገመቹ ለአሜሪካ ድምፅ ገልጸዋል። አርሶ አደሮቹ በዘንድሮ የምርት ዘመን የአፈር ማዳበሪያ በማጣታችን ምርታችን ወርዶብናል ላሉት፣ በእርግጥ እጥረቱ ተከስቶ እንደነበረ ያወሱት የቢሮው ኃላፊው ክልል አቀፍ የምርት መጠኑ ግን አላሽቆለቆለም ቆለቆለም ብለዋል።

ዘንድሮ በስፋት ማምረት አለብን ብለን ያቀድንባቸው ሰብሎች ምርት አሰባሰብ በጥሩ ሁኔታ ላይ ይገኛል። ቢሮአችን ያደረገው የቅድመ ምርት ትንበያ የምርት መጠኑ እንደጨመረ ያሳያል። እርግጥ ነው ባለፈው የምርት ዘመን የአፈር ማዳበሪያ አቅርቦት ችግር ነበር። ያም ሆኖ አርሶ አደሩ በባህላዊ መልክ የሚዘጋጅ ማዳበሪያን በመጠቀሙ ያን ያህል ለችግር ተጋልጧል ለማለት አንችልም። ለአርሶ አደሩ ለማቅረብ የተቻለው የማዳበሪያ መጠንም

ከቀድሞው የምርት ዘመን ጋር ሲነጻጸር የተጋነነ ልዩነት የለውም። የግብርና ቢሮ ኃላፊው አያይዘውም በምስራቅ አፍሪካ የተከሰተውና ወቅቱን ያልጠበቀው ዝናብ የምርት አሰባሰብ ሂደቱን እንዳያስተጓጉል በየአካባቢው ትምህርት ቤቶች ሳይቀሩ ተዘግተው አዝመራው እየተሰበሰበ እንደሆነ ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከአርሲ ዞን ሎዴ ጦሳ

ገልሙ ዳዊት እናመሰግናለን ወደ ቀጣዩ ዘገባ ስንሻገር በፌዴራሉ መንግሥት በሽብርተኝነት ተፈርጀው ከነበረው ህዋት ጋር ግንኙነት አላችሁ ተብለው ከሦስት ዓመት በፊት የተያዙ የትግራይ ተወላጆች አሁንም በአማራ ክልል እስር ቤቶች እንደሚገኙ አንድ ኢትዮጵያ የመብት ተሟጋች ድርጅት አስታውቋል ሂውማን ራይትስ ፈርስት የተባለው ይኸው ድርጅት በሰሜንና በማዕከላዊ ጎንደር ባሉ እስር ቤቶች ከመቶ በላይ የትግራይ ተወላጆች ታስረው እንደሚገኙ ባደረኩት ክትትል አረጋግጫለሁ ብሏል

ምክትል ዳይሬክተሩ አቶ ሞብርሄ ብርሃነ ለአሜሪካ ድምፅ እንደተናገሩት የታሳሪዎች ክስ በአማራ ክልል እንዲታይ መደረጉ ህጋዊ እንዳልሆነ ተችተዋል። የፍትህ ሚኒስቴር በፕሪቶሪያው የሰላም ስምምነት መሰረት እንዲያስፈታቸውም ጠይቀዋል። በጉዳዩ ላይ ከፍትህ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአማራ ክልል ፍትህ ቢሮ በበኩሉ ጉዳዩን አጣራለሁ የሚል ምላሽ ሰጥተዋል። ገብረ ሚካኤል ገብረ መድን ዝርዝራለሁ።

ሁማን ራይትስ ፌርስት የተሰኘው ኢትዮጵያዊ የሰብዓዊ መብቶች ተሟጋች ድርጅት ለአሜሪካ ድምፅ በላከው መረጃ በአማራ ክልል እስር ቤቶች አሁንም ድረስ የፕሪቶሪያው የሰላም ስምምነት ያልታደጋቸው እስረኞች እንዳሉ ይገልጻል። ድርጅቱ ከሚያዝያ ወር 2015 ዓ ም ጀምሮ አደረግኩት ባለው የክትትል ሪፖርት

ከአንድ ዓመት በፊት የተፈረመው የፕሪቶሪያው የሰላም ስምምነት የፌዴራል መንግስቱ ሕወሓትን ከሽብርተኝነት መዝገብ እንደሚሰርዝ እና ከፓርቲው ጋር ግንኙነት አላቸው በሚል በቁጥጥር ስር የዋሉ እስረኞች እንደሚፈቱ ቢያመለክትም በአማራ ክልል እስር ቤቶች የሚገኙ የትግራይ ተወላጆች ግን እንዳልተፈቱ አመልክቷል። ስለ ጉዳዩ ለአሜሪካ ድምፅ ያብራሩት የሂውማን ራይትስ ፈርስት ምክትል ዲሬክተር አቶ መብርሄ ብርሃነ በእስር ቤቶቹ ሶስት አይነት ታሳሪዎች መኖራቸውን ይጠቁማሉ

በተለያዩ የአማራ አካባቢዎች እንደዚሁም ከምዕራብ ትግራይ የታሰሩ ናቸው።

እነዚህ በዋናነት በሶስት ከፍለን ልናያቸው እንችላለን። አንደኞቹ በክርክር ሂደት የሚገኙ ናቸው። ማለትም ገሚሶቹ በሌሉበት ጉዳያቸው እየታየ የሚገኝ፣ እንደዚሁም ታስረው ዋስትና ተከልክለው በማረሚያ እየተመላለሱ የሚከታተሉ በአንድ ቡድን ውስጥ ልንከታቸው እንችላለን። ሁለተኛው ምድብ ደግሞ የተፈረደባቸው ናቸው። ክስ ቀርቦባቸው ከሀያ አንድ አመት የተፈረደባቸው እስረኞች አሉ። ሶስተኛው ደግሞ ያለምንም ክስና ፍርድ

ያለምንም የሕግ ሂደት የአደራ እስረኛ በሚል ጭምር ታስረው የሚገኙ ናቸው። አብዛኞቹ ታሳሪዎች በሰሜንና በማዕከላዊ ጎንደር ዞኖች ባሉ እስር ቤቶች እንደሚገኙ አቶ መብርህ ጠቅሰው ህወሀት ከአሸባሪነት ዝርዝር ተሰርዞ የድርጅቱ ባለስልጣናት ከእስር ከተፈቱና የፕሪቶሪያው የሰላም ስምምነትም አንድ ዓመት ከሞላው በኋላ ከፓርቲው ጋር ግንኙነት ነበራችሁ ተብለው የተከሰሱት ሲቪል ሰዎች ግን እስካሁን መታሰራቸው ልክ አይደለም ሲሉ ወቅሰዋል።

ሽብርተኝነት ከተሰረዘም በኋላ ክሳቸው ተቋርጦ መፈታት ሲገባቸው እስካሁን እንዳልተፈቱ ነው። እኛ ባደረግነው ምርመራ ማጣራት የቻልነው ከመቶ አስር በላይ እስረኞች በዚህ ሂደት ላይ ያሉ ሲሆን፣ ቅድም እንዳልኩት ገሚሶቹ በክርክር ሂደት አሉ። ገሚሶቹ ደግሞ ወደ እኛ አመልክተው እስከ ሰበር ተከራክረን ወደ ስምንት የሚሆኑ በዋስትና እንዲወጡ አድርገናል።

ጉዳያቸውም በፍትህ ሚኒስቴር እንጂ በአማራ ክልል መታየት እንዳልነበረበት ይተቻሉ። የሽብርተኝነት ክስና ምርመራ በተመለከተ የፌዴራል ስልጣን ስለሆነ የፍትህ ሚኒስቴር ነው የሚመለከተው። ነገር ግን የአማራ ክልል ይህን ጉዳይ እያየ ያለው በውክልና ነው፣ በፍትህ ሚኒስቴር በተሰጠው ውክልና ነው። እኛ በተደጋጋሚ ጊዜ ይህንን ለፍትህ ሚኒስቴር ጥሪ አቅርበናል። እነዚህ እስረኞች

ያለምንም ህጋዊ ሁኔታ በእስር ላይ ይገኛሉ። ፍትህ ሚኒስቴር ነው ይህን ጉዳይ ተከታትሎ እነዚህ እስረኞች በሙሉ እንዲፈቱ ማድረግ አለበት። በአማራ ክልል እስር ቤቶች እንደሚገኙ ከተጠቆሙት በተጨማሪ ስልሳ የሚደርሱ የትግራይ ተወላጆች ያለምንም ክስና ፍርድ ምዕራብ ትግራይ ሲሉ በገለጹት አካባቢና በአማራ ክልል ለአመታት ታስረው ከቆዩ በኋላ ካለፈው አመት ጥቅምት ወር ሁለት ሺ አስራ አምስት ዓመተ ምህረት ወዲህ ግን ደብዛቸው እንደጠፋ

ድርጅቱ አደረግኩት ባለው የክትትል ሪፖርቱ ላይ አስፍሯል። የፍትሕ ሚኒስቴር የታሳሪዎቹን ጉዳይ በአግባቡ ተመልክቶ መፍትሄ እንዲሰጥም አቶ መብርሂ ጠይቀዋል። እነዚህ ተራ የሆኑ ምንም አይነት ተሳትፎ የሌላቸውን ግለሰቦች አስሮ ማቆየት ህጋዊ ስለማይሆን

ፍትሕ ሚኒስቴር ይህን ጉዳይ ትኩረት ሰጥተው በአጭር ጊዜ ጉዳያቸውን እልባት እንደሚሰጣቸው ተስፋ እናደርጋለን። በዚህ አጋጣሚ ጥሪያችንን ለማስተላለፍም እንፈልጋለን። ስለ ጉዳዩ ከፍትሕ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ አስተያየት የሰጡት የአማራ ክልል ፍትሕ ቢሮ የወንጀል ዘርፍ ምክትል ኃላፊ ዶክተር አያሌው አባተ ቢሻው በበኩላቸው ለቢሮአቸው እንዲህ አይነት ቅሬታም ሆነ አቤቱታ መቅረቡን እንደማያውቁ ተናግረዋል።

በ2014 ዓ ም ከህወሀት ጋር ግንኙነት አላችሁ ተብለው የታሰሩ የትግራይ ተወላጆች እንደነበሩ ያወሱት ዶክተር አያሌው በሂደት ግን ጉዳያቸው እየተጣራ እንደተለቀቁ አረጋግጠዋል። አሁንም በማረሚያ ቤቶች የቀሩ ካሉ ግን አጣርቼ ወደፊት ምላሽ እሰጣለሁ ብለዋል። የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ፈርስት ከክልሉ ፍትህ ቢሮ ጋር እንዲነጋገርም ዶክተር አያሌው ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ።

ገብረ ሚካኤል፣ እናመሰግናለን። በመቀጠል ደግሞ ከአንድ መንፈሰ ጠንካራ ወጣት ጋር እናስተዋውቃችኋለን።

ራይሞክ ቃላብ ትባላለች ባጋጠማት የአንጎል ካንሰር ህመም የህክምና ክትትል ለማድረግ ከኤርትራ ወደ ሀገረ ታይላንድ አቅንታለች በታይላንድ ቆይተዋ ከህመሙ ከህክምና ወጪና ሂደት በተጨማሪ ከልጆቿና ከቤተሰቦቿ ጋር መራቋ ለጥልቅ ድብር አጋልጧት ነበረ ታዲያ ከዚህ ለመውጣት ፊቷን ወደ አንድ አለም አቀፍ የቁንጅና ውድድር አዙራለች ራይሞክ ስለ ህይወቷ ታሪኳ ለትግርኛ ክፍል ባልደረባችን ዊንታ ኪዳኔ አካፍላታለች በመቀጠል ይቀርባል

ራይሞክ ቃል አብ እንደ አውሮፓውያን አቆጣጠር ከጥቅምት 17 እስከ 22 ቀን 2023 በሲንጋፖር ና በማሌዥያ በተካሄዱ ዓለም አቀፍ የቁንጅና ውድድሮች ተሳትፋ ከቀዳሚዎች 15ቱ አንዷ ሆና ልዩ የቁንጅና አምባሳደር የሚል ማዕረግ ለመቀናጀት በቅታለች። ራይሞክ ለዚህ ውድድር እንዴት እንደደረሰች ስታስረዳ

ከኤርትራ ወደ ታይላንድ ስመጣ ማየትም ሆነ መስማት ተስኖኝ ነበር። መንቀሳቀስ አልችልም። በዊልቸር ላይ ሆኜ ዳይፐር እየተጠቀምኩን የመጣሁት ህመሙ ሲያጋጥመኝ፣ ሁሉም ነገር በአንድ ጀንበር ስቃይ ነበር የሆነብኝ። ስለዚህ ወደዚህ ስመጣ ከዊልቸር ወርጄ ወደ ምርኩዝ፣ ከዚያም ራሴን ችዬ መቆምና መንቀሳቀስ እችላለሁ ከሚል ታላቅ ተስፋና ጽናት ጋራ ነበር።

በእግዚአብሔር ቸርነትን በሰባት ወራት ውስጥ ራሴን ችዬ መንቀሳቀስ ጀመርኩ። ይህም ሞራሌን ከፍ የሚያደርግና ተስፋዬን የሚያደምቅ ነበር። ራይሞክ ያጋጠማት የአንጎል ካንሰር ህመም መሻሻል እንዲያሳይ የረዷት የሕክምና ባለሙያዎች ወደ ቁንጅና ውድድሩ እንድትገባም ሀሳብ በማመንጨትና በማበረታታት ሚና እንደነበራቸውም ትገልጻለች።

የምስራቅ አፍሪካ ተወካይ ሆኜ ወደ ውድድሩ ለመግባት ስፖንሰር እንደሚያስፈልገኝ ሳውቅ ተስፋዬ መንምኖ ነበር። በውድድሩ እንድሳተፍ ያነሳሱኝ ሐኪሞች ግን ህክምናውን ከሚከታተልባቸው ሶስት ሆስፒታሎች ገንዘብ በማሰባሰብ ወደ ዓለም አቀፉ ውድድር እንድገባ አስችለውኛል። በዚያም ልዩ የቁንጅና አምባሳደር የሚል ማዕረግ ለማግኘት ችያለው። ራይሞክ በቁንጅና ውድድሩ ለመጨረሻው መድረክ ብደርስም ካንሰሩ በመላው አካላቷ እንደተሰራጨና ተጨማሪ ህክምና መጀመር እንዳለባት ተነገራት።

በዚህ ሁኔታ ውስጥ እያለች በአስሩም ቀናት ውድድር ውስጥ ለመሳተፍ ባትችልም ሰባቱን ቀናት በርቀት፣ ሶስቱን ቀናት ደግሞ በቦታው ተገኝታ በመወዳደር ለሽልማቱ እንደበቃች ትገልጻለች።

ያለሁበት ሁኔታ ቢያዳግትም በዙሪያ ያሉት ሰዎች ለሚያበረክቱልኝ እገዛ ምስጋና እንዲሆን ውድድሩን ለመጨረስ ወሰንኩ። ከእግዚአብሔር እርዳታ በታች ለዚህ ደረጃ እንድበቃ የረዳኝ የሐኪሞቹና የህዝቡ ድጋፍ ነው። ይህ ባይሆን ለዚህ አልበቃም ነበር። በኤርትራውያንና በኢትዮጵያውያን ማህበረሰብ እንደራይሞቅ በግልጽነት መወያየቱ እምብዛም የተለመደ አይደለም። ታዲያ ህመሙንና ጫናውን ተሸክሞ

ለሌሎች አርአያና ተስፋ ለመሆን መስራት የሚለው ሀሳብ እንዴትና ለምን እንደምታከናውነውም ጠይቀናት ነበር። ራይሞክ በቁጥር 15 የሚደርሱ በተለያዩ ህመሞች ውስጥ የሚገኙ በየቀኑ ስልክ እየደወለች የምትከታተላቸው ህሙማን አሉ።

ገንዘቡም ጊዜውም ብርታቱም ስላለኝ አይደለም። በሌላ ሰው ስትበረታታ የሚፈጥረውን አቅምና ተነሳሽነት ስለማውቅ ብቻ ነው ትላለች። ማንኛውም ህመም ሆነ አስቸጋሪ ሁኔታ ያልፋል። በቅድሚያ ግን ሁኔታውን በውል መገንዘብና ከችግሩ ጋራ ለመቆየት መማር ያስፈልጋል።

ቤተክርስቲያን ባለን ነገር መኖር እንጂ ላይመለስ ላለፈው ትላንትም ሆነ ለማናውቀው ነገር እንዲሁም መጨነቅ መፍትሄ አያመጣም። እኔም ሆንኩ ማንኛውም ሰው በቀጣዩ አንድ ደቂቃ ውስጥ እንኳን ምን እንደሚያጋጥመው አያውቅም። በህመም ውስጥም ከችግሩ ይልቅ ለዛሬቱ ቀን በመብቃታችን ማመስገን ይገባናል። ሁሉም ህመም ሆነ ችግር መፍትሄ ሲኖረው በቀላሉ መፍትሄ የማይገኝለት የአእምሮ ህመም ወይም ድባታ ይመስለኛል። ይህንን ነው መከላከል ያለብን። ስለ ትላንት እየተቆጨን ስለ ነገም እየተጨነቅን ዛሬን እንዴት እንኖራለን?

ዛሬን በአግባቡ ንኑር። ራይሞክ በዚህ የአስተሳሰብ ደረጃ ያበረታት በህማሙ ወቅት ያሳለፈችው ተሞክሮ ይኖር እንደሆነ ጠይቀናት ነበር።

ህመሙ በአስቸጋሪ ወቅት አዎንታዊ አስተሳሰብን ለማዳበር ራስን መርዳትን አስተምሮኛል የምትለው ራይሞክ ቀደም ሲል አጭር የስነ ልቦና ትምህርት መውሰዷንም ታስታውሳለች። ትምህርቱ በፈጠረላት ግንዛቤም ሰዎችን ማስተማር፣ በተለይ ሴቶች ከትዳር በኋላ ራሳቸውንና ኑሯቸውን እንዴት መምራት እንዳለባቸው መምከርና ማበረታታት የምትወደው ተግባር እንደሆነም ትገልጻለች።

ራይሞ ቃልአብ በመጨረሻም በህመሟ ወቅት ብርታት የሆኗትን የሕክምና ባለሙያዎችና ቤተሰቦቿን እድሜ ዘመኗን ስታመሰግናቸው እንደምትኖር ትገልጻለች። ዊንታ ኪዳኔ ለአሜሪካ ድምጽ፣ ዋሽንግተን ዲሲ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ የዋይት ሀውስ የገና ዛፍን የጡት በጎ ፈቃደኞችን ያስታውቀናል። በየዓመቱ ከመላው ሀገሪቱ የመጡ በሺዎች የሚቆጠሩ በጎ ፈቃደኞች ሆዋይት ሀውስን ለገና በዓል የማስዋብ ልዩ ስራ ላይ ለመሳተፍ ይመዘግባሉ።

ከእነዚህም ውስጥ ሶስት መቶ የሚደርሱ እድለኞች ዘንድሮ ላይ ተመርጠዋል። ይህ ዘንድሮ ተሳታፊዎች ስራቸውን ጨርሰው ዋይት ሀውስ ለጎብኚዎች ይፋ ተደርገዋል። የአሜሪካ ድምጿ ዶራ ማክሄር ያሰናዳችውን ኤደን ገረመው እንደሚከተለው ታሰማናለች።

በመቶዎች ለሚቆጠሩ በጎ ፈቃደኞች ምስጋና ይግባቸውና ዋይት ሀውስ በበዓላት ወቅት ምትሃታዊ የሆነ ውበትን ይጎናጸፋል። ብዙ ሺዎች ለዚህ አገልግሎት ቢያመለክቱም የተሳካላቸው ግን ሶስት መቶዎቹ ብቻ ናቸው። ካርሎስ ኤሊዞንዶ የዋይት ሀውስ የማህበራዊ ጉዳዮች ኃላፊ ናቸው። ታውቃለህ፣ በጎ ፈቃደኞቻችን የተመረጡት አንዳንዶች በክህሎታቸው

አንዳንዶች ደግሞ በጻፉት ወግ ምክንያት ነው። ከመላው አሜሪካ የመጡና በዋናነት ዲዛይነር ያልሆኑ ሰዎች ናቸው። የቤት እመቤቶች፣ የወታደር ሚስቶች ናቸው።

በዚህ ዓመት እንዳይመስለኝ ብዙ መምህራንም አሉ። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን የዚህ ዓመቱን የገና ጌጦች ሀሳብ ራሳቸው ናቸው የመረጡት። በዚህ ዓመት ምትሐት ደስታና መሻትን ሕጻናት ልጆች በአውደ ዓመት ወቅት እንዲሰማቸው ለማድረግ መታሰቡም ተገልጿል። በጎ ፈቃደኞቹም ራሳቸው ጥቂት ምትሐታዊ ስሜቶችን አስተናግደዋል። አንድሬው ቦዛ ከኒውዮርክ የመጣ በጎ ፈቃደኛ ነው። ወደኋላ መለስ ካልን ለረጅም ዓመታት ይህንን ቆንጆ ቤት ከአጥሮ ወዲያ ሆነን

ሰዓትን ስናይ ከቆየም በኋላ እዚህ ገብተን ደግሞ የሳሩ ሜዳ እየ ነው እኔ በምስጋና የተሞላውበት ነገር ነው ይሆነልኝ። ማርቴ ኤስፐኖዛ ከቴክሳስ ነው የመጣችው። እንደ ስደተኛና እንደ አሜሪካዊት ሁልጊዜ ዋይት ሀውስን አይተህ፣ አምላኬ ሆይ እንዴት ያለ ቆንጆ ስፍራ ነው ትላለህ

ምናልባትም የማይደረስበት አድርጌ አስቤው የነበረ በመሆኑ ለእኔ እዚህ መገኘቴ ልዩ ሆኖ ይሆናል። አንዴ ከደስታው ስሜት ከወጡ በኋላ በጎ ፈቃደኞቹ የምስጋና በዓል በተከበረበት ሳምንት ውስጥ ስራቸውን ወዲያውኑ ነው የጀመሩት። ሻርለት ስሚዝ ከከነትከት ናት። ጌጦችን ስናዘገጃጅ ጥቂት ጊዜ ያሳለፍ ነው፣ ሌላ ስፍራ ነበር።

አሁን ሲታይ ታዲያ ጽድት ብሎ በጣም ያምራል ነገር ግን በጣም የወደድኩት ነገር ሁሉም ነገር የተጀመረው ከወረቀት ከወረቀት ማጣበቂያ ግሉ መቀስና ሪቫን መሆኑ ነው የቴክሳሷ ማሪቴ የምትለላት ሁሉም ሰው ዋይት ሀውስን ያይና ሁሉም ነገር እጹብ ነው ይላል ነገር ግን ብዙ ጥቃቅን ነገሮች ብዙ ፈጠራና ብዙ ማጋጌያት ነበረው

ዴኒስ ስቴዱካቲ ከኒውዮርክ ሲሆን ከባዱን ስራ የሰሩልን ሰዎች ነበሩ፣ ይላል። ዛፎችን የሚያሳምሩልን ህንፃውን የሚያስውውልንና ከባዱን ስራ የሚሰሩልን ሰዎች ነበሩ። አንድሬው ቦዛ በድጋሚ

በጣም ልዩ ስሜት የነበረው ለረጅም ሰዓታት እንድቀመጥባቸው የነበሩት የስራ ቀናቶች ናቸው። ነገር ግን የሚያስደስት ነገር ነበረው፣ የገና መንፈስ አለው። በጎ ፈቃደኞቹ ታዲያ ዋይት ሀውስን በገና ጌጥ ሲያስውቡ የተካፈሉትን ጓዳዊነትና ስኬት መቼም እንደማይረሱት ይናገራሉ። ሻርለት ስሚዝ

የሰቀልከውን ትንሽ ጌጥ ወይም ያስቀመጥከውን ትንሽ የአበባ ጉንጉን ማየት የግል ኩራት ነው። ነገር ግን ምን ያክል ሰዎች ወደዚህ እንደሚመጡና የወቅቱን ድንቅ ስሜት እንደሚካፈሉ መረዳት ደግሞ ከፍ ያለ ስሜት ነው። ደይነስን በስራ ወቅት የነበረውን ሁኔታ እንዲህ ገልጸዋል። ስርካችን ይዘን መግባት ባለመቻላችን የተቆራረጥን ነበር። ነገር ግን ደግሞ ለጎረቤቶቻችን በቀላሉ ማውራት ችለን ነበር ታውቃለ

አሁን ላይ በጣም የተከፋፈልን ይመስለኛል። ነገር ግን ደግሞ በጣምም ደግሞ እንመሳሰላለን። አንዳንዶቹ በጎ ፈቃደኞች ታዲያ ከዚህ ቀደምም ዋይት ሀውስን የማስዋብ እድል ገጥሟቸው የሚያውቅ ሲሆን ወደፊትም ለመመለስ ተስፋ አላቸው።

የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በቅንብር ደግሞ ኤልያስ አስማረ አብረናችሁ ነበርን። ከመላ ባልደረቦቻችን ጋር በመሆን መልካም ምሽት ይሁንላችሁ እንላለን። የነገሰ ይበለ